አበረታች መድኃኒቶችና ቅመሞች ተጠቅመዋል በሚል ባለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የጸረ አበረታች መድኃኒቶችና ቅመሞች ኤጀንሲ አማካኝነት ምርመራ ከተጀመረባቸው ስድስት አትሌቶች ውስጥ ሁለቱ ቅመሞቹን በትክክል መጠቀማቸው በመረጋገጡ ቅጣት እንደተጣለባቸው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ኃይሌ ገብረስላሴ ኢትዮጵያውያን አትሌቶች እንዲህ ያለውን ነገር አድርገው ቢገኙ እንኳ ከ95 በመቶ በላይ የሚሆኑት ተታለውና ባለማወቅ እንደሚሆን ጥርጥር የለኝም ይላል። ጽዮን ግርማ ተከታዩን ዘግባለች። ከቅርብ ጊዜ ወዲህ አትሌቶች ውጤት ለማግኘት ሲሉ አበረታች መድኃኒቶችና ቅመማ ቅመሞች እንደሚጠቀሙ እየተነገረ ነው። በዚህ እየተጠረጠሩ ካሉት ውስጥ ደግሞ ኢትዮጵያውያን አትሌቶች ይገኙበታል። የኢትዮጵያ አትሌቲክስ ፌዴሬሽን የህዝብ ግንኙነት ባለሙያ አቶ ስለሺ ብስራት ለአሜሪካ ድምጽ እንደተናገሩት በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የጸረ አበረታች መድኃኒቶችና ቅመሞች ወይም አንቲ ዶፒንግ መሰረት ምርመራ ከተጀመረባቸው ስድስት ኢትዮጵያውያን አትሌቶች መካከል ሁለቱ ማለትም አትሌት ጣዕሞ ሹምዬ እና አትሌት ስንታየው መርጋ የተባሉ ሁለት አትሌቶች የአበረታች መድኃኒቶችና ቅመሞች በትክክል መጠቀማቸው በተገኘው የላብራቶሪ ምርመራ ውጤት መሰረት በመርማሪ ቡድኑና በሚመለከተው አካል በመረጋገጡ እርምጃ እንደተወሰደባቸው ገልጸዋል። መጀመሪያ ለስድስት አካባቢ ነበሩ። በኋላ ላይ ሃይማኖት አለማየሁ በአትሌት ተጨምራ ሰባት ሆነው ነበረ። እሷ ነጻ መሆኗን ቀደም ብለው የአንቲዶፒንግ ዲፓርትመንቱ አሳወቀን። በዛ መሰረት እኛም ይፋ አድርገን ነበረ እና እሷ ነፃ መሆኗ ከታወቀ በኋላ ስድስት ቀርተው ነበር። ከስድስቱ መካከል ያው ምርመራቸው እየተካሄደ ቆይተዋል። ስድስት አትሌቶች ከእነሱ መካከል የሁለቱ ውጤት ያው እንደደረሰን፣ እኛ ያደረግነው ነገር ምንድን ነው እነሱ ለተጠቀሙት ለተጠቀሙበት አበረታች መድኃኒት ወይም ቅመም የሚሰጠው ብይን ምንድን ነው የሚለውን ማየት ነበር። ከዛም በኋላ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የዶፒንግ ቫዮሌሽን ሩል መሰረት ፌዴሬሽኑ አራት ዓመት ሊያስቀጣቸው እንደሚችል ወሰነ። ያንን ደግሞ ፌዴሬሽኑ በስራ አስፈጻሚ ካየ በኋላ ውሳኔ ማጸደቀ፣ እኛም ይፋ አደረግን። ሁለቱ አትሌቶች እስካሁን አገር ወክለው ባይወዳደሩም በግላቸው በቻይና ማራቶን ውድድር ባደረጉበት ወቅት ተወስዶ በነበረው ናሙና የተገኘው ውጤት እንደሆነ አቶ ስለሽ ይናገራሉ። አትሌት ኃይሌ ገብረስላሴ ኢትዮጵያውያን የተለየ በተፈጥሮ የተገኘ ሀብት እያላቸው እንዲህ አይነት ነገር ቢጠቀሙ ተጎጂ የምንሆነው እኛው ራሳችን ነን ብለዋል። እኔ እንግዲህ እስከሚገባ ድረስ ባይገርምሽ፣ በአሁኑ ሰዓት እኔ የኢትዮጵያ አትሌቶች ከዘጠናና ከዛ በላይ ያሉ ልጆች ይሄ ዶፒንግ ተገኘባችሁ እንኳን ቢባሉ ሳያውቁት ለዚህ ይጠቅማችኋል፣ ለዛ ይጠቅማችኋል ተብለው የወሰዱ ነው እንጂ አውቆ የሚወስድ ሰው ይኖራል ብዬ አልገምትም። ቢኖርም በጣም ጥቂት ነው፣ ወይ 5 10 ፐርሰንት የሚሆን ነው። ስለዚህ እኛ መታገል ያለብን ልጆቻችንን በተለያየ መንገድ አማለው የሚወጉ የሚሰጡትን ሰዎች እየተከታተልን ከዓለም አቀፍ አንቲዶፒንግ ዶፒንግ ኤጀንሲን በይው ከዓለም አቀፍ አትሌቲክስ ፌዴሬሽን ጋር ጎን ተቆመን እነዚህን ሰዎች እያያዝን ለፍርድ ማቅረብ ነው። ይህንን ተባባ- ማነው፣ ይህንን ካደረግን ልጆቻችንን በቀላሉ አያገኙብንም፣ ልጆቻችንን አታልሏቸውም። አብዛኛዎቹ አሁን ልጆቹን ብንጠይቃቸው ጠጋ ብለን፣ ግማሾቹ ወይንም እግራቸውን ጣመው፣ በቃ ይሄ ይጠቅመሃል፣ ግማሹ ደግሞ ወይንም ራሱን ሲያም፣ ይህንን ግን ብትጠኮ ይመልስልሃል፣ ያቅን ስራው ሌላ ሊሆን ይችላል እና በዚህ ነው ነው እንጂ እኔ ምን ያህሎቹ ምን ያህሎቹ እውቀት ይኖራቸዋል ለማለት ያስቸግረኛል። አሁን እነዚህ ሁለት ልጆች ትላንትና ስማቸው የተላለፈ ልጆች በእርግጠኝነት የወሰዱትንም ሊያውቁ ይችላሉ ብዬ አልገምትም። ስለዚህ በአብዛኛው ይሄ ነገር የሚመጣው ብልጣ ብልጦች በውስጥ ገብቶች አለ አይደለ፣ ውስጥ ተነስተው ብዙ ነገር ሊያደርጉ ይችላሉ። ይህንን ነው እንግዲህ እኛም ፎከስ አድርገን መዋጋት ያለብን። ይህንን የማስተማር ስልጠና የመስጠትና የመከታተል ስራ የአትሌቲክስ ፌዴሬሽኑ በመሆኑ ፌዴሬሽኑ በአግባቡ ሊሰራ ይገባል ብለዋል። አቶ ስለሺ ብስራትም በዚህ ሀሳብ ይስማማሉ። ፌዴሬሽኑ ይህንኑ ተረድቶ በዚሁ ላይ የማስተማር እና ስልጠና የመስጠት ስራ እየሰራ መሆኑን ገልጸዋል።